የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በሻሸመኔ ከተማ ነዋሪ የነበሩ አቶ ደቀቦ ዋሪዮ የሚባሉ የ80 ዓመት አዛውንት ከእስር በዋስትና እንዲፈቱ ከ40 ቀናት በፊት ውሳኔ ቢሰጥም ማዕከላዊ ወንጀል ምርመራ ግን የፍርድ ቤቱን ውሳኔ ተቀብሎ ሊፈታቸው ባለመቻሉ አቶ ደቀቡ እስካሁን በእስር ላይ ናቸው ሲሉ ጠበቃቸውና ልጃቸው ለአሜሪካ ድምፅ ተናግረዋል። ጠበቃው አካልን ነፃ የማድረግ ወይም የሃቤስ ኮርፐስ ክስ ሊያቀርቡ እንደሆነም ተናግረዋል። ሲሆን ግርማ ስዊዘርላንድ የሚገኘው ልጃቸውን አቶ በዳዳ ደቆየ እና ጠበቃውን አቶ ወንድሙ ኢብሳን አነጋግራ ተከታዩን ዘግባለች። ጠበቃውና ልጃቸው ለአሜሪካ ድምፅ እንደተናገሩት የሰማንያ ዓመቱ አቶ ደቃባ ዋርዮ በግንቦት ወር ከአርሲ ነገሌ ወደ ኩየራ ለመሄድ ታክሲ ተሳፍረው ነበር። ልጃቸው አቶ በዳዳ ደቃባ ሁኔታውን እንዲያስረዳል። ከአርሲ ነገሌ ወደ ኩየራ በታክሲ ሲሄድ ባልታወቀ ታጣቂ ታፍኖ ተወሰደ። ታፍኖ ተወስዶ ደብዛው ጠፋ። እኛ ወይ ሽፍቶችም አንዳንድ ሰዎች ወስዶት ገሎት ሊሆን ይችላል ብለን ነበረ የጠረጠር ነው። በፍጹም መንግስት እጅ ይገኛል ብለንም አልገመትንም። ከዚያ በኋላ ከህግ ውጭ አፍኔት የወሰዱት የመንግስት አካል ሆነው ማዕከላዊ ተገኘ። ከአንድ ወር በኋላ ማዕከላዊ ፖሊስ ጣቢያ ምርመራ ተጌሽን ሴንተር ተገኘ። እንደ ቤተሰቦቻቸው ገለጻ አቶ ደቃባ ማዕከላዊ ታስረው ፌዴራል የመጀመሪያ ደረጃ ፍርድ ቤት በጊዜ ቀጠሮ መዝገብ ለአራት ወር ተመላልሰዋል። ተጠርጥረው የታሰሩበት ወንጀል ደግሞ የሽብር ክስ ነው። የአቶ ደቃባ ጠበቃ አቶ ወንድሙ ኢብሳን ለክሱ በምክንያትነት የቀረበው ምን እንደሆነ ጠይቂያቸው ነበር አቶ በተለይ ጠቃላይ ኢትዮጵያ ማለት ይቻላል። በተለይ ኢትዮጵያ ኦሮሚያ ውስጥ በጣም ብዙ ሰዎች የሚታሰሩት ሁለት ሺህ ስምንት መጀመሪያ ጀምሮ በሽብር ስም ነው። የሽብር ቡድን ነባል ብሎ መንግስት የሰየመው ኦነግ ነው። በዚህ ምክንያት ከስያራ ወደ ሻሸመነ ሲሄዱ ከህዝብ ሰላማዊ አቶ ብስስ አውሮሎ አስተዋጊዋቸው ማዕከላዊ ማዕከላዊ ለምንድነው የከፈታችን? ብሎ ያው ቤተ ዘመድም ሌሎችም እንደዚህ እንደ ህግ ባለመሆን እኛም ስጠይቅ በሽብር ተጠርጥሮ ነው። በተጠረጠሩበት ወንጀልም ፖሊስ ተጨማሪ የምርመራ ጊዜ ቀጠሮ እንዲሰጠው አራት ጊዜ የሀያ ስምንት ቀናት ተጨማሪ ጊዜ ቀጠሮ ጠይቆ ለአራት ወር ከተመላለሱ በኋላ ፍርድ ቤት ክሱን እንዲያቀርብ እንደጠየቁ ልጃቸው አቶ በዳዳ ይናገራል። ፖሊስ በተሰጠው ጊዜ ገደብ ውስጥ በአራት ወሩ ጊዜ ገደብ ውስጥ ማስረጃ ስላላቀረበበት፣ ምርመራውን ስላላጠናቀቀ አዋጁ ከዛ በላይ የማይፈቅድ ፍርድ ቤት የዋስትና መብት በመዝገብ ቁጥር አስራ አምስት አስራ አንድ ሰላሳ አራት በቀን አስራ ስድስት አንድ ሁለት ሺህ ዘጠኝ የዋስትና መብት ጠብቆለት ሰባት ሺህ ብር አስይዘን እንዲፈታ ትእዛዝ ተሰጠ። ያንን የፍርድ ቤት ትእዛዝ ለፌዴራል ማዕከላዊ ወንጀል ምርመራ ስንወስድ የፍርድ ቤትን ትእዛዝ ወደ ጎን በመተው አንፈታም ብሎ እስካሁን አፍኖት ይዞታል ማለት ነው። ፍርድ ቤቱ ምርመራውን አጠናቆ እንደሆነ ክሱን እንዲያቀርብ እንደጠየቀ ልጃቸው አቶ በዳዳ ይናገራል። መስከረም አስራ ስምንት በአንድ ቀን በኋላ ማለት ነው። እኔም ልጃቸው እዚ ያለው አንዱ ልጃቸው አለ በዳዳ ወንድም አብሬን ሰባት ሺህ ይከፈልን ሰባት ሺህ የከፈልንበትን ለፍርድ ቤት ስናመጣ

የዛብደር ሰቶ ሲያሳይም ሰዎቹ በግል ማለት ነው ሰውን ሰው እጅባን ያልተቆየቀበት ሌላ ወንጀል ያልተገኘበት። ስለዚህ ለምን ያሳት የሚታቆዩት የተ ጀግባብ ነው። ጠበቃቸው ሆነ ሰውዬ ቤተሰቦች እየጽሁ ስለሆነ ይለቀተባለ አሁንም ይለቀቀቻለ። በአጠቃላይ አቶ አቶ በቀበ ዋሪዮ ከአርባ ቀን በላይ ፍርድ ቤት ንጠቁ ብሎ ፖሊስ ተቋም አይደለም ማዕከላዊ ምርመራ አይደለም ወይ ደግሞ ፍርድ

በጣም ያሳስበኛል። እንደ አንድ የእጅ በላቦ እንደ አንድ ማለት ነው የቀበው ጉዳይ የግን ጉዳይ አይደለም። የቤተሰብ ጉዳይ አይደለም። በጣም ጣጣ አይደለም። አጠቃላይ የሰው ልጅ ልጅማት የኢትዮጵያ አይነት ማት ፍርድ ቤቱ የሰጠው ውሳኔ ካልተከበረ በጣም የሚያሳስብ ደረጃ ላይ ነው ያለ። በአጠቃላይ ከህግ ውጭ ነው የታሰሩት አሉ፣ ከአርባ ቀን በላይ። አቶ ወንድሙ እንደሚሉት ደንበኛቸው ለምን እንዳልተፈቱ የሚያውቁት ምክንያት የለም። ልጃቸው አቶ በዳዳ እኔም የህግ ባለሙያ ነኝናል። አሁን የአባቱ መታሰር ሳይሆን ቢያንስ ፍርድ ቤት ከወሰነ በኋላ እንዴት አይፈቱም ሲል ይጠይቃል። የፍርድ ቤቱን ውሳኔ ማን ነው የሚያከብረው ሲልም ደጋግሞ ያነሳል። አባቴ በእርግጥ በአካባቢው በጣም ተወዳጅና በህዝብ ዘንድ ተሰሚነት ያለው ነው። የአካባቢው ብሔር ብሔረሰቦች የሚወዱት ተሰሚነት ያለው ነው። ለማንኛውም የፖለቲካ ድርጅት ገለልተኛ ነው። በጣም አስታራቂ የሀገር ሽማግሌ ነው። ለእስር ያበቃው ይሄ ነው የተባለ ተጨባጭ ነገር መንግስትም አላቀረበም። አባቴ ለምን ይታሰራል? አይደለም ሰው ይታሰራል፣ በወንጀል ይመረመራል። እሱ ችግር የለውም የህግ አካሄድ ነው። መንግስትም ግዴታ አለበት። ነገር ግን ከመጀመሪያው ጀምሮ የአባቴን ጉዳይ ስታይ አንደኛ ታፈነ፣ እንደ ወንበዴ ነው ያፈኑት። ያመነይም አሁን እኛን እየቆረቆረን ያለው የመጠርጠሩና እዛ ውስጥ ተሳትፎ አንድ ነገር የለውም። ተሳትፎ ቢኖረው ይህ እነሱ የሚያደርጉትን ያደርጋሉ። የሰማኒያ አመቱ አቶ ደቃባ ዋርዮ የዘጠኝ ልጆች አባት እንደሆኑና እርሳቸው ከታሰሩ በኋላ በቤተሰቦቻቸው ላይ በርካታ በደል እንደተፈጸመባቸው ይገልጻል። ይህን ሁሉ ማን እንደሚያጣራ ማን ውሳኔ እንደሚሰጥ ግራ እንደተጋባም ይናገራል። አቶ ወንድሙ ይብሳ አሁን የመጨረሻ ውሳኔያቸው አካልን ነጻ የማውጣት አቤቱታ አቀርበው ክስ መስርተው ደንበኛቸውን ለማስፈታት እንደሚሞክሩ ገልጸዋል። ይህንን ሁኔታ ለማጣራት ማዕከላዊ ፖሊስ ወንጀል ምርመራና ፌዴራል ፖሊስ ደጋግመን ደውለን፣ እንዲሁም በመጨረሻ አንድ ኃላፊ አግኝተን ኃላፊው ከከተማ ውጭ እንደሆኑና ከሶስት ቀን በኋላ ሲመለሱ እንደሚያነጋግሩን ቃል ገብተዋል። ምላሻቸውን ይዘን ለመመለስ ጥረት እናደርጋለን።